የአሜሪካው ፕሬዚዳንት ባራክ ኦባማ በሶማሊያ ጉዳይ ሊመክሩ ከናይሮቢ ወደ አዲስ አበባ ጉዞ ሲጀምሩ ሙቅዲሹ በፍንዳታ ተናወጠች። ምዕራባውያን የሚያዘወትሩትና የተሻለ የጸጥታ ጥበቃ በሚደረግለት አካባቢ የሚገኘው የጀዚራ ሆቴል የአሸባብ ታጣቂ ቡድን ኢላማ ነበር። ተቀጣጣይ ፈንጂዎችን የጫነው ጭነት መኪና በአካባቢው የነበሩ የፍተሻ ኬላዎችን እንዴት እንዳለፈ ባይታወቅም በፍንዳታው እስካሁን 15 ሰዎች መገደላቸውን አሶሽትድ ፕሬስ የዜና ወኪል ዘግቧል። በሶማሊያ ዋና ከተማ ሞቅዲሹ የሚገኘው የዶይቸ ቬለ ተባባሪ ዘጋቢ መሐመድ ኡመር ሐሰን ፍንዳታው በከተማዋ ከተከሰቱት ሁሉ ከፍተኛ እንደነበር ይናገራል። ፍንዳታው የተከሰተው ወደ አየር ማረፊያ በሚወስደው መንገድ ላይ ሲሆን ኢላማው ዲፕሎማቶችና የመንግስት ባለስልጣናት የሚ የሚያርፉበት የጀዚራ ሆቴል ነበር። የቻይና ኤምባሲም በአካባቢው ይገኛል። በሶማሊያ ዋና ከተማ ከተከሰቱት ፍንዳታዎች ሁሉ ትልቁ ነው። ዲፕሎማቶች፣ ጋዜጠኞችና ሶማሊያን የሚጎበኙ የአገር መሪዎች ለማረፊያነት ይመርጡት የነበረው ባለ አምስት ፎቅ ሆቴል ከፍተኛ ጉዳት የደረሰበት ሲሆን ከሟቾቹ መካከል የኬንያ ዲፕሎማት ይገኙበታል ተብሏል። ከሞቅዲሹ ኤደን አዴ ዓለም አቀፍ የአውሮፕላን ማረፊያ አጠገብ የሚገኘው የጀዚራ ሆቴልና አካባቢው ከፍተኛ የጸጥታ ጥበቃ የሚደረግለት በመሆኑ ቦምብ የጫነው መኪና እንዴት ማለፍ እንደቻለ መሐመድ ኡመር አሁንም ምስጢር እንደሆነ ይናገራል። የመንግስት ወታደሮችና በሆቴሉ አቅራቢያ የነበሩ የጸጥታ ተቆጣጣሪዎች መኪናውን ለማስቆም ሞክረው ነበር። በጣም ትልቅ የጭነት መኪና ነው። ሊያስቆሙት አልቻሉም። በዚህ መካከል ፈነዳ። አሁንም ምስጢር የሆነው በርካታ የፍተሻ ኬላዎች በመንገዱ ላይ ይገኛሉ። መንግስት መኪናው የፍተሻ ኬላዎቹን አልፎ እስከፈነዳበት የሆቴሉ መግቢያ እንዴት እንደመጣና ከጥቃቱ ጀርባ ማን እንዳለ በማጣራት ላይ ይገኛል። በበርካታ ተቀጣጣዮች የተሰራው ቦምብ በሆቴሉ አቅራቢያ የሚገኙ ቤቶችን ጨምሮ ማፈራረሱን የሶማሊያ ፖሊስ አስታውቋል። ጥቃቱን የኮነኑት የሶማሊያ ውጭ ጉዳይ ሚኒስትር አብዲ ሰላም ዑመር ጥቃቱ አገራቸው ሰላም ለማስፈን የምታደርገውን ጥረት አያደናቅፍም ብለዋል። በጥቃቱ የኬንያ ዲፕሎማት፣ የቻይና ኤምባሲ የጥበቃ ሠራተኛና ሦስት ጋዜጠኞችን ጨምሮ 15 ሰዎች ሲገደሉ ከ40 በላይ ቆስለዋል ተብሏል። የአሸባብ ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። ታጣቂ ቡድኑ ባለፈው ሳምንት መገባደጃ ቅዳሜ የሶማሊያ ምክር ቤት አባልን ከነጠባቂዎቻቸውና አሽከርካሪያቸው በደቡባዊ ሙቅዲሹ መግደሉ ተዘግቧል። ኢትዮጵያና ኬንያን ጨምሮ በአፍሪካ ህብረት ሰላም አስከባሪ ጦር ከፍተኛ ዘመቻ የተከፈተበት የአሸባብ ታጣቂ ቡድን በሶማሊያ በእስላማዊ ህግጋት የሚተዳደር መንግስት ለመመስረት ሲታገል አስር ዓመት ሞላው። አሸባብ ከ7 እስከ 9 ሺህ የሚደርሱ ሶማሊያውያንና የውጭ ታጣቂዎች እንዳሉት የፀጥታ ተንታኞች የሚገምቱ ሲሆን ከጊዜ ወደ ጊዜ ቁጥራቸው እየቀነሰ መሆኑ ይነገራል። አሸባብ ከሞቅዲሹና ኪስማዩ ተገዶ ከወጣ በኋላ የሚያስተዳድረውን ግዛት ሰውና ገንዘብ በመነጠቁ የመዳከም አዝማሚያ ቢያሳይም በኬንያ የጋሪሳ ዩኒቨርሲቲ 148 ሰዎች ከመግደል ግን አልተመለሰም። የሶማሊያን ፖለቲካ እና የታጣቂ ቡድኑን እንቅስቃሴ ለሚያጠኑ አሸባብ ተንበርክኮም ቢሆን አሰቃቂ ጥቃት ከመፈጸም ወደኋላ አይልም፣ ለሶማሊያ መረጋጋት የአሸባብ መጥፋት ሁነኛ መፍትሔ ነው ሲሉ ይደመጣሉ።